የባለ ብዙ ቀለም ሀሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የሐሙስ ምሽት ሰኔ 10 2013 ዓ ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች ውስጥ በጥቂቱ እናስተዋውቃችሁ። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ህጻናት ሁኔታ ምን ይመስላል? አሁንም እዚህ ጋር እኛ ኃላፊነት አንወስድም፣ ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። በዚያ ዙሪያ ወደ በኋላ ላይ እንመለስበታለን። ዘገባ አለን የሰማችው አቶ ደግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬን ነው። በትላንትናው ምሽት የጀመርነውና የተለያዩ አካላትን አነጋገርም ያሰናዳ ነው ዘገባ ተከታይ ክፍል ነው። የሴቶች ንጽህና መጠበቂያና የግብርና የቀረጥ ማሻሻያን በተመለከተ የሰራነው ዘገባ ነው። ዋጋው ቅናሽ ቢደረግለትም መጨመሩ ግን፣ ቀረጡ ቅናሽ ቢደረግለትም መጨመሩ ተሰምቷል። ለምን ለሚለው ያንን ዘገባ እናስደምጣችኋለን። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ሕጻናት ሁኔታ ምን ይመስላል በሚለውም አንድ አባት አነጋግረናል። የሕጻን ምክንያት ካ ሰራዊት ኤርትራ በቤት ውስጥ ነው የነበረችው ሶስት ሲሩጣዊት አስትሩጥ ነው ሚያዝያ 15 2013 ዓ ም የኤርትራ ሰራዊት የብትዋል ከዛ ባህራቁ ዓዲ ጉድም ሁለት ቀን ተጉዘን መቅረን ወይ ድረስ ነው። በአይደር ሆስፒታል ልጃቸውን እያስታመሙ የሚገኙ አባት ናቸው። በዚህ ዙሪያ ዘገባ አለን። ሌሎች የቴክኖሎጂ ዘገባዎችንም ይዘናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ አብረናችሁ እናመሻለን። አሁን ከዜናዎቹ ጋር ከሀብታሙ ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው አቻቸው ቭላዲሚር ፑቲን ስዊዘርላንድ ጄኔቫ ላይ ተገናኝተው ተወያይተዋል። በውይይታቸው ወቅት ተቃራኒ አቋም ቢያሳዩም አጠቃላይ ቆይታቸው ግን በአወንታዊነቱ ተነስቷል። አራት ሰዓታትን ያክል የፈጀው ውይይት አጠቃላይ ድባብ መልካም መሆኑን ፕሬዚደንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነት የተላበሰ መሆኑን ገልጸዋል። ሁለቱም ወገኖች በስትራቴጂካዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ላይ ታይተዋል። ፕሬዚደንት ባይደን ዩናይትድ ስቴትስ የዩክሬን ሉዓላዊነትን በሚመለከት ያላትን ቁርጠኝነት ለሩሲያው መሪ ቭላዲሚር ፑቲን ማጋረታቸውን አስታውቀዋል። ዩክሬን የሰሜን አትላንቲክ የጦር ስምምነት ተቋም ኔቶ አባል ሀገር መሆን ትፈልጋለች። ሞስኮ ግን ይህንን አትቀበልም። ከዚህ በተጨማሪ ባይደን በእስር ላይ ያሉትን ተቃዋሚ የሩሲያው ፖለቲከኛ አሌክሲ ናቫሊንን ጨምሮ የሰብአዊ መብቶችን መከበር እንደምደግፍ አስታውቃለች። ፑቲን በበኩላቸው ሀገራቸው በፖለቲካ ተቀናቃኞች ላይ ጭቆና ታደርሳለች መባሉን ተቃውመው በተራቸው ዩናይትድ ስቴትስ ውስጥ የጥቁሮች ሕይወት ዋጋ አለው በሚለው ተቃውሞ ሰልፍ ወቅት የተፈጠረውን ብጥብጥ አንስተዋል። ናቫሊን በተመለከተ ወደ ሩሲያ ተመልሶ የታሰረ አስመስሏል የፈለገውን ያደረገው ሲሉ ተናግረዋል። ባይደን በውይይታቸው ወቅት ከሳቸው በፊት ከነበሩት ፕሬዚደንት ዶናልድ ትራምፕ የተለዩ መሆናቸውን ግልጽ እንዳደረጉም ተሰምቷል። በማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሰሐራ እስላማዊ መንግሥት የተሰኘ ሸማቂ ቡድን ከፍተኛ አመራርን መያዛቸውን ትናንት ይፋ አድርገዋል። ዳዲ ኦልድ ችዋኢብ ወይንም በቅጽል ስማቸው አቡ ዳርዳር በሚባል የሚጠሩት አመራር የተያዙት ኒጀር፣ ማሊና ቡርኪና ፋሶ በሚጋሩት ድንበር ላይ ነው። ይህ ስፍራ ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት ስፍራ እንደሆነ የፈረንሳይ ጦር በመግለጫው ላይ አስታውቋል። አመራሩ የተያዙት ከሩምታ ተኳሽ መሳሪያ፣ በጨለማ ውስጥ ከሚያሳይ መነጽር፣ ጥሩር፣ ስልክና ራዲዮ ጋር መሆኑን የተገለጸ ሲሆን ካላንዳሽ ማቅማማት እንደተማረኩም ተነግረዋል። ያሉበት ቦታ የታወቀው የፈረንሳይ ባርካን ዘመቻ አባላትና የኒጀር ኃይሎች ባደረጉት የ ሄሊኮፕተር ቅኝት ወቅት እንደነበረም ተጠቅሷል። ዳር ዳር ቀደም ሲል ከአልቃይዳ ጋር የሰራ የነበረ የምዕራብ አፍሪካ አንድነትና ቅዱስ ጦርነት ንቅናቄ በመጻሩ ሙጅዋ የሚባለው እንቅስቃሴ አባል ነበሩ። የዚህ እንቅስቃሴ በርካታ ተዋጊዎች አሁን ላይ የታላቁ ሰሃራ እስላማዊ መንግስት የተሰኘውን ቡድን እንደተቀላቀሉ ይነገራል። የሆንግ ኮንግ ፖሊስ ዛሬ በአፍቃሪ ዲሞክራሲው አፕል ዴሊ ጋዜጣ መስሪያ ቤት ላይ ድንገተኛ ፍተሻ አድርጎ የጋዜጣውን ዋና አዘጋጅ ጨምሮ አምስት አመራሮችን በቁጥጥር ስር አውሏል። ፍተሻውና በቁጥጥር ስር የማድረግ እርምጃ የተወሰደው የአንድ ዓመት ዕድሜ ባለው በከፊል ራስ ገዘዋ ከተማ ላይ ቤጂንግ በጣለችው የብሔራዊ ደህንነት አዋጅ አማካኝነት ነው። ፖሊስ አምስቱ አመራሮች የተያዙት በሀገሪቱ ብሔራዊ ደህንነት ላይ አደጋ ለመጣል ከባድ ሀገርና አካላት ጋር ንክኪ ያላቸው ተብለው በመጠርጠራቸው ነው ብሏል። አፕል ዴሊ ዋና አዘጋጁ ራያን ላውን ና አራቱ አመራሮቹ መያዛቸውን አረጋግጠዋል። ሁለት መቶ ፖሊሶች በፍተሻውና በቁጥጥር ስር ማድረግ ዘመቻው ተሳትፈዋል። በፌስቡክ በቀጥታ የተላለፈ ቪዲዮ ፖሊሶች ህንፃውን ሲያጥሩና ወደ ጋዜጣው ቢሮዎች ሲገቡ ያሳያል። ፖሊስ ፍተሻውን እንዲያደርግ ፈቃድ ያገኝበት የፍርድ ቤት መጥሪያ የብሔራዊ ደህንነት ሕግ ጥሰትን የሚያሳዩ ማስረጃዎችን ለመሰብሰብ ያቀደ ነው ብሏል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ የእስያ መርሃ ግብር አስተባባሪ ስቴቨን በትለር ግን እርምጃውን ሆንግ ኮንግ የፕሬስ ነጻነትን ትደግፋለች የሚለውን ትርክት የሚያወድም ነው ሲሉ ተናግረዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶው ይቀጥላል። የደንገረመው የምሽቱ አስተናጋጃችሁ ነኝ። አሁን ወደ ቀዳሚ ዘገባ እንሻገር። በትግራይ ክልል በፌዴራል መንግስትና በህወሀት ኃይል መካከል ጦርነት ከተጀመረ ከወራት በኋላ የመቀሌ አይደር ሆስፒታል በጦርነቱ ምክንያት ጉዳት የደረሰባቸውን ሴቶችና ህጻናትን በማስተናገድ ላይ ይገኛል። በዚያ የሚገኘው ዘጋቢያችን አለም ፍስሀዬ ወደ ሆስፒታሉ ተጉዞ ህጻናቱን የጎበኘ ሲሆን ወላጆቻቸውንና የህክምና ባለሙያዎችን አነጋግሯል። ወደዛው እንሻገር። በትግራይ እየተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህፃናት በአይደር ሪፈራል ሆስፒታል ህክምና እየተደርግላቸው ነው። በተለያዩ የትግራይ ከተሞች በህፃናት ላይ ከፍተኛ ጉዳት የደረስና ህክምና ተደርግላቸው የተሞለሱ ሲኖሩ ገና በህክምና ላይ የሚገኝም አሉ። ወይ ወይ! ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የአስራ ሶስት ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘኋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ። ገነት አድዋ ፈረስማይ ይበሃል ኣብ ገዛ ኣብ ምስራሕ ምግቢ ንሃለወተ ዝኾነ ከቢድ ዓልይዎ ሰለስተ እዩ ዓመት ካኣድዋ ፈረስማይ ነው የመጣነው። ልጄ 13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው። በከባድ የተመታች። ይህ ሚያዝያ 13 2013 ዓ ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፈኛ የተጎዳች ይችናት። ህክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ህፃን ከሳምረ የመጣች ነው። አባቷ ገብራይ ዘንበ እያስተማማት ነው። ምክንያት ሰራዊት ኤርትራ የኤርትራ ሰራዊት የመተዋት ከዛ ባህራቁ ዓዲ ጉደም ሁለት ቀን ተጉዘን መቅረን ወይ ደረስ ነው ልጄ በቀኝ ጆሮ ግንዱ አጥኢት የገባ የግራ ዓይንዋን ይዞን የወጣው ዓይንዋ በጣም ተጎትተዋል። ከአምስት ከስድስት ቀን ሙሉ ምንም ማታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በስራ ላይ ያገኘሁት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል። እኛ ጋ እዚህ ከመጣች ወደ ሁለት ወር ከአስር ቀን ሆናታል። የቀዶ ሕክምና ተደርጎላታል ስትመጣ አንዳንድ መድኃኒቶቹም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከብድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አታለች፣ ማየት አትችልም። እዚህ የሚቻለውን ሕክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከብድ ያለ ነው ከመጀመሪያው ሁለቱም አይኖቿ በጣም ተጎጥተዋል። በተለይ የግራ አይኗ ክፈኛ ተጎጥተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ሁራት እንዲህ ይናገራል። ሁለቷም አይኗ ማየት አልቻለችም፣ አታለች የመመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን የወደፊት እንትኗ በጣም ከባድ ነው የሚሆነው ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የአራት ዓመት ከስድስት ወር ነች። ከሐውዜን ወረዳ ደብረ ሰላም ቀበሌ በራቂት ወጥ ነው የመጣችው። አባቷ ገብሪወት ገብርአኒያ ይባላል። ያስተማማት ነው ያገኘት ግን ዕለት ንሕና ኣጋጣሚ ወፅና ፀኒሕና ገዛ ዮ ቤተ ስድራ እየ ነራ ኣብኡ ግን ሓደ ጋጋጢሙ ዕሊ ማለት እዩ ቀትሪ ሻው ቤተሰብ ብዙሕ ነበረ እኛ አጋጣሚ ወጥተን ነው የነበርነው። ቀኑ ሚያዝያ 30 2013 ዓ.ም ነው ያጋጠመ። ከቤተሰብ ጋር ነው የነበረችው። ከሷዋ ጋር ብዙ ቤተሰብ ነበሩ። እናቷ አባቴ የወንድሜ ምስ ከኣ ምስ ራስዋ ሁሉም ማሳላይ ተገድለዋል። ይህች ነው የቀረችው። ይህችም በሳንጃ ትምታ ወድቃና ያገኘኸዋት አንዲት ሽማግሌ እንደነገሩኝ እንደ ልጄ ሴት ልጅ ነች እንዲህ ያደረገቻት ብለናል። ለተጎዱ ሕፃናት ምረት እንዲያገኙ ተስፋ አደርጋለሁ። የአይደር ሆስፒታል ሐኪሞች ተጎጂዎችን ለማግኘት እንዲችል ያደረጉልኝ ትብብር አመሰግናለሁ። ዓለም ፍስሀ ለአሜሪካ ሬዲዮ ከመቀለ። ፍስሐዬን ለዘገባው እናመሰግናለን። ከወራት በፊት የገንዘብ ሚኒስቴር የሴቶች የንጽህና መጠበቂያ ችግርን ለመቅረፍ በሀገር ውስጥ ለሚያመርቱና ከውጭ ሀገር የሴቶች ንጽህና መጠበቂያና እንዲሁም ዳይፐር ለሚያስገቡ የቀረጥና የታክስ ማሻሻያ ማድረጉን በይፋ አስታውቋል። ይሁንና የሴቶች የንጽህና መጠበቂያ ዋጋው ከመቀነስ ይልቅ በእጥፍ መጨመሩ አሳሳቢ ሆኗል። በትላንትናው ምሽት ያሰማናችሁ የጀግኒት ኢትዮጵያ መስራች ማራኪ ተስፋዬና የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሽ ው በዋጋው በአሳሳቢ ሁኔታ መጨመር የገለጹልን ሲሆን፣ በገንዘብ ሚኒስቴር የታክስ ፖሊሲ ዳይሬክቶሬት ዳይሬክተር አቶ ሙላይ ወልዱ በወጣው ፖሊሲ ተግባራዊ መደረጉን ነግረውን ነበር። ዛሬ ደግሞ የኢትዮጵያ ጉምሩክ ባለስልጣንና የገቢዎች ሚኒስቴር ምላሽ እንዲሁም የጀግኒት ኢትዮጵያ ንቅናቄ በጉዳዩ ላይ ያላቸውን አስተያየቶች አካተን እንደሚከተለው አሰናድተንላችኋል። ያው እንደተባለው የሴቶች የንጽህና መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ ለገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሚለውን ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ ውስጥ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ ሰላሳ በመቶ አካባቢ ነበረ፣ አስር በመቶ ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው እና በተለይ ችግሩን ከዘላቂ በዘላቂ ከመፍታት አንጻር የአገሪቶቹንም አበራራት ስለሚያስፈልግ ማለት ነውና፣ ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ ሰላሳ በመቶ ይጣልበት ነው። አሁን ግን ዋጋው ለመቀለ ሰላሳ በመቶ ሳይሆን አስር በመቶ ተደርገዋል። ማለት ፐርሰንቴጅ ሲሰላ ማለት ነው ይ ከተደረገው ቅናሽ በጣም ብዙ ነው። ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ። ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችሉ ይዛሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል፣ ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት ሀያ በአስር በመቶ ና ሀያ በመቶ በግባቶች ተሰበስበ የነበረው ይቅርብኝ ለሴቶች እንትና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዚያ መጠን ይቀንሳል። ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን ማበረታቸው ተሰጥተዋል ማለት ነው። ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ። መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከሰላሳ ፐርሰንት ወደ አምስት ፐርሰንት ታሪፍ ቅናሽ ተደርጎባቸዋል ማለት ነው ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው መንግስት በኩል የተወሰደ እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የፓሪስ ነው የታሪክ ታክስ የለባቸውም። ቀጥታ በሚገቱበት ክፍል ወቅት ማለት ነው። ስለዚህ የተቀንፈው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት በጣም ሌላው እዚህ የንጽሕና መጠበቂያ እቃዎች እንደ ጥሬ እቃ ቸዎች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ ጣነት ለማምረት ያመጡ እስከሆነ ድረስ ቅና ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው። የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጠ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች። መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አለ ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁኑ ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት፣ የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም ምክንያቱም እኛ ማንዴታችን አይደለም። ማንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው። ማራኪ ተስፋዬ፣ የጀግኒት ንቅናቄ መስራችና አስተባባሪ፣ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቬን ነው። አብራችሁን ስለሆናችሁ እናመሰግናለን። በእውነታው ዓለም የሌሉ ሰዎችን እንዳሉ በማስመሰል የሚሰሩ በሺዎች የሚቆጠሩ ዲጂታል ምስሎች በበይነ መረብ ላይ በስፋት እየተሸጡ ነው ይላል ዘጋቢያችን ዲያና ሚቼል የላከችልን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ አማካኝነት የሚሰሩት ፊቶች በእውነተኛው ዓለም የሌሉ ነገር ግን ፎቶዎቹን በድህረ ገጽ ላይ በሚሸጣቸው ጀነሬትድ ፎቶስ የተሰኘ ድርጅት አማካኝነት በኮምፒውተር ተገጣጥመው የተሰሩ ናቸው። እነዚህን የሰው ምስሎች በብዛት የሚጠቀሙባቸው ደግሞ የጨዋታ ድርጅቶች እውነተኛ ሰው የሚመስሉ ገጸ ባህሪያትን ለመስራትና ሌሎች የሰው ምስል ማሳየት ያለባቸው ድርጅቶች ናቸው። የዚህ ጄኔሬትድ ፎቶስ የተሰኘ ድርጅት መስራች የሆነው ኢቫን ብራኡን ስለ ቴክኖሎጂ እንዲህ ያስረዳል ማሽንን በማስተማር የምንሰራው ይህ ስራ ሰዎች ምን እንደሚመስሉ ያጠናል አፍንጫ የት ጋር እንዳለ ስንት አይን እንዳላቸውና ምን አይነት የጸጉር አሰራር አይነቶች እንዳሉ ሁሉ ማለት ነው በዛ እውቀት ላይ ተመሰርቶ የሰዎችን ምስል መሳል ይጀምራል የብራውን ድርጅት በሺዎች የሚቆጠሩ በእውኑ ዓለም ያሉ ሰዎችን ፎቶዎች ንፊዲያ በተሰኘ የግራፊክ ስራዎችን የሚሰራ ድርጅት አማካኝነት ማንኛውም ሰው ሊጠቀምበት ከሚችል ሶፍትዌር ጋር በማጣመር ከ2.5 ሚሊየን በላይ በሰው ሰራሽ ልህቀት የተሰሩ ፊቶች ተፈጥረዋል። ብራውን እንደሚለው ስራውን ሲጀምር አላማው የነበረው ፎቶን፣ ሺዎችን፣ ሞዴሎችን፣ የሜካፕ ሰራተኞችና የመሳሰሉትን ለመቅጠር ይወጣ የነበረውን ወጪ መቀነ ሰውነት ነበር። በወቅቱ በጣም ቀላል የሚመስል ምኞት። ሆኖም የሚሰሩትን ምስሎች የመቆጣጠሪያ ምንም አይነት ህግ ባለመኖሩ ሀሰተኛ ፊቶቹ ለማታለል ወይም ለማጭበርበር ስራ አመቺ ሆነዋል። በእርግጥ አንዳንድ አስቂኝ ፊት ያላቸው ምስሎች በኮምፒውተር የተሰሩ መሆናቸው ያስታውቃል። አንዳንዶች ደግሞ ያልተለመደ ምልክት በፊታቸው ላይ ይኖራል። የማይመሳሰል የጆሮ ጉትቻ ያደርጋሉ ወይም የጸጉራቸው መስመር የደበዘዘ ይሆናል። በበርክሌ ዩኒቨርሲቲ ሐሰተኛ ምስሎችን የመለየት ባለሙያ የሆኑት ፕሮፌሰር ሄነሪ ፋሪድ በጉዳዩ ላይ ሲያስረዱ ከእነዚህ አይነት ማጭበርበሪያ ዘዴዎች ራስን የመጠበቅ ዋነኛ መንገዱ በድረ ገጾች ላይ የምንጫናቸውን አድራሻዎች በጥንቃቄ መመልከት ነው ይላሉ። በከፍተኛ ሁኔታ የተሰራጨ ቫይረስና ሐሰተኛ መረጃ የሚባል በሽታ አለ። ግን እኛ ራሳችን የችግሩ አካል ነን። ላይክ የሚለውን ምልክት ስንጫን፣ ስናጋራና መልሰን ሬትዊት ስናደርግ ሳናውቀውና ሳናስበው እያባባስነው እንሄዳለን። ስለዚህ የዚህ ወረርሽኝ ተሸካሚ ነን ማለት ነው። ብራኡን የእሱም ምስል ሌሎችን ለማሳሳት ጥቅም ላይ ሊውል እንደሚችል ያውቃል። ስለዚህ ድርጅቱ ያሉትን መረጃዎች ለሌሎች የማህበራዊ ትስስር ገጾች በማጋራት በሰው ሰራሽ ልዕቀት የተሰሩ ምስሎች ጥቅም ላይ ውለው ሲገኙ እንዲያውቁ ለማድረግ እየሞከረ ነው። ድርጅቱ አሁን በቅርብ ያወጣው የመጨረሻ ቴክኖሎጂው አናነማይዘር ይሰኛል። ይህም የራስን ፎቶ ውስጡ በመጫን የተለያየ ገጽታ ያላቸውን የራስን ምስል እንዲያወጣ የሚያደርግ ሲሆን በእውነታው ዓለም ባለውና በሌለው መካከል ያለውን ልዩነት የበለጠ የሚያደበዝዝ ነው። በዲያና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየና ዳያና ሚችልን እናመሰግናለን። ህጻናት ሊሟሉላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የህዝብ ብዛትና ተያይዘው ከሚመጡ የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም ድረስ በርካታ ህጻናት ከትምህርት ገበታ ውጪ ናቸው። ገና የአስራዎቹ ልድሜ ሳይጨርስ ይህንን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ አመት ተማሪ የሆነው ወጣት ትምህርት ት ቤት በሌለበት በገጠሪቱ የኢትዮጵያ ክፍል ትምህርት ቤትን በመክፈትና ህጻናትን በነጻ ትምህርት እንዲያገኙ እየረዳ ይገኛል። ስመኝሽ የቆየ ይህን ተከትሎ ዘገባ አጠናቅራለች እንደሚከተለው ይቀርባል። በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ። እኔ ቀን ስራ እየሰራ ነበር። ልጅ ልጅን የማስተምረው አቅቶ አቋርቶ ነበር። አሁን የቅዱስ ትምህርት ቤት ተማሪ ነበር። ለአመት አስተምረዋል። በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው አመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነጻ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚተዳደር ህዝብ ስለሆነ አሁን ቅዱስ ትምህርት ቤት በመከፈቱ በጣም ይተከም የዚህ ድሮዎችን ማስተሩብ በጣም ጥሩ ነው። ታታሪ እድሜ ሰው ና ከዚህ የበለጠ እንዲያደርግ በጣም ነው ደንቅን። የምንለው ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ ሀያ ሁለት አመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህጻናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ነው የነበረው ሀያ አምስት ተማሪ በሀያ አምስት ጀምርና ከዛ በየዓመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው። ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው ግንኛ ያው አልቻለም፣ እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፔሪንስ ያለው ፕሮፌሽናል እንደዚህ ቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን ያየ ጀምር ነው ማለት ነው። እነዚህ መጀመሪያ ያለፈው ዓመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ ትሪ እንደገና ሌላ ባች አድሚት አርገናል አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነት ያስደስተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ ያስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህጻናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስአቢሊቲ ያላቸው ተማሪዎች አሉ። አክሽ የኔ ፐርሰናሊ ከእነሱ ጋር ነው እንደውም የበለጠ የምሰራው ምክንያቱም እነሱ ኤክስትራ ቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከእነሱ ጋር ነው እኔ ፐርሰናሊ የምሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ሰርቲፊኬሽን የሚያጠኑ ተማሪዎች አሉ። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕቲይ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስሴቲ እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኛ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቱትሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫሮንመንት ሪክሬት ያደርጋል ማለት ነው። ንሳም ከዛ በተጨማሪ ደግሞ ቱቶሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፐረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ ኢንሹራንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹ ሙሉ በሙሉ ትምህርታቸውን ሊፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን በዚህ በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሁፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ። ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ፣ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጥል ማለት ነው። ለምን ያክል ጊዜ አሁን ቲዩቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ? አራት ወር ማመስቶር ይሆናል። ከጀምር በደንብ ይወያያሉ። ፍሪሊ ጠይቀዋል። መምህሩን በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ ሁለት መቶ የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል። ማስቀመጥ በጣም ወዳ አለው አክ ፓሽ ነው ባይ ከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ። የመጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበርኝ ሰራ ነበር ና ቱተሪንግ ካምፓኒዎች ቻርጅ የሚያደርገው አማውንት እና እኔ የምከፈለው አማውንት በጣም ትልቅ ዲፌንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን ና ከዚህ በተጨማሪ ደግሞ የኤዱኬሽን ቫሊውን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ ብዙ አምን አለውኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩኝ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ እፈልጋለሁ የሚለው ቅዱስ በእሱ እድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን እንግዲህ ስለነበረን ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዷችን እዚህ ላይ ጨረስን። ፕሮግራሙን በመምራት ሄደን ገረመው፣ ከአቀናባሪያችን ኤልያሳስ ማረጋ፣ እንዲሁም ከምሽቱ ተረኛ የፕሮግራም አርታይ ሰለሞን አባተና የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ ቆይቻለሁ። አስተያየቶቻችሁን 202276379 በሚለው የስልክ መስመር ዋትሳፕ ላይ በመደወል እንዲሁም በመጻፍ ልታደርሱን ትችላላችሁ። በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቤ በማለትም ልታደርሱ ትችላላችሁ። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት ይሁንላችሁ። ደህና እደሩ።